የአፍሪካ ህብረት አባል ሀገሮች የፍትህ ሚኒስትሮችና አቃቢያነ ህግ በስልጣን ላይ ያሉ ርዕሳነ ብሔራት ወይም የመንግስታት መሪዎች በስራቸው ላይ ባሉበት ዘመን የህግ ከለላ እንዲደረግላቸው ስለሚቻልበት መንገድ ለመምከር ዛሬ በአዲስ አበባ በህብረቱ ጽህፈት ቤት ስብሰባ አድርገው ተወያይተዋል። የአዲስ አበባውን ዘጋቢያችንን ስብሰባውን ለመከታተል ሙከራ አድርጓል። መለስካቸው አመሀ መስመር ላይ አሁን ከመሸ አግኝተነዋል። እንደምናመሸ መለስካቸው፣ አለ አለው እንደምናመሸ ደህና መሽ አምሽተናል። ሞክሯል ያልኩበት ወደ ስብሰባው ለመግባት ስትሞክር መግባታችልም ተብለህ ለጥቂት ጊዜ በቁጥጥር ስር ውለህ እንደነበረ በማወቃችን ነው። ወደዚያ ከማለፋችን በፊት ግን ስለ ስብሰባው ትገልጽልን መለስካቸው? አዎ እንግዲህ ስብሰባውን ለመከታተል የሄድኩት ከሰዓት በኋላ ከስምንት ሰዓት ተኩል በኋላ እንደሆነ አስታውሳለሁ ስብሰባውን ያዘጋጀው ያው በአፍሪካ ህብረት ኮሚሽን የሕግ ምክር ቤት ዳይሬክተሬት ነው። ስብሰባው በተከታተል በነበሩት ደቂቃዎች ውስጥ ከተነሱት ርዕሶች አንዱ ሕዝባዊ ተቃውሞን በተመለከተ የሕግ ትርጉምና ወይም ብያኔ ለመስጠት ሚኒስትሮቹ ሲከራከሩ ነበሩ። ትርጉሙ በኮሚሽኑ ማለት በኮሚሽኑ ሴኪሪቲ ካውንስል ቢሰጥ እንደሚሻል መጨረሻ ላይ ተስማምተው ከስብሰባ በኋላ በሚያወጡት የጋራ መግለጫ ይኸው እንደሚካተት ተስማምተው በዚህ አብቅተዋል። ሌላውና እንግዲህ ትልቁ ዘግብበት ዘጋጅ የነበረው ጉዳይ ግን ሳይሳካልኝ የወጣሁት ማለት ነው። በስልጣን ላይ ላሉ የመንግስታት ወይንም የሀገር መሪዎች ስለሚሰጠው የህግ ከለላ ወይም ኢሚዩኒቲ የሚባለው የተመለከተውን ነበረ ያንን ስከታተል ሳለሁ እንግዲህ እስከነበርኩበት ጊዜ የነበረው ነገር እነዚህ የመንግስት ባለስልጣናት የተባሉት ማለት የርዕሰ ብሔራና ርዕሳነ ብሔርና ርዕሳነ መንግስት በእንግሊዝኛው እነሱ እነሱ ብቻ ናቸው ወይም እስከነሱ ሌላ ባለስልጣኖችንም ይሄ ከለላ ይገባቸዋል በሚለው ማለት ማንነታቸውን ለመለየት ውይይት ሲያደርጉ ነበረ። ያን ያህል ነው ለማወቅ የቻልከው። ለማወቅ ማለት እንግዲህ የመንግስት ባለስልጣኖች ጠቅላላ ትልቅ ባለስልጣኖች ናቸው፣ ይህን ክልላ ማግኘት አለባቸው ወይንስ ርዕሳነ ብሔራትና ርዕሳነ መንግስታት ብቻ ናቸው በሚለው ላይ ለይቶ ለማውጣት ሲከራከሩ፣ በዚያን ጊዜ ያው ከስብሰባ አዘጋጆች መካከል የዞረ ሲመለከት የነበረ ሰው ስቀልጽ ስላየኝ ምን ታደርጋለች? እኔ ጋዜጠኛ ነኝ፣ እየሰራሁ ነው ስላይን አልኩት። ከዛ በኋላ ክሎዝ ሴሽን ነው ወይም ዝግ ስብሰባ ነው እኳ ዝግ ስብሰባ መሆን አላውቅም። ከገባህ በኋላ ነው፣ ይህን መከታተል ከጀመርክ በኋላ ነው። እና ይሄ ነው እንግዲህ የተከታተልኩት እስከዚህ ድረስ ነበረ ነ መከታተል ከጀመርክ በኋላ ከገባህ በኋላ ነው ውጣይ የተባልከው መለስካቸው ገብቼ ነበረ መከልከሉንም አላውቅም ነበረ። የመግቢያ ፈቃድ አለኝ ወደ ግቢ ሁልጊዜ እንዲሆን ጠዋኒ ፓስ አለ የመግቢያ ፈቃድ አለ። እሱን አድርጌ ስገባ የተከለከለ ስብሰባ ለመሆኑን የሚያሳይ አንድም ምልክት አልነበረም እንደሰማወት። በኋላ ግን ይሄ የያዘኝ ሰውዬ ለህብረቱ መሰረት የደህንነት ኃላፊዎች በኋላ ስብሰባው ዝግ ነው መሆኑን እያወቅ ደግሞ የገባው አለኝ። አይ አልገባውም ብዬ ትንሽ እንትባባል። ከዛ በኋላ መቅረጫ መለስካቸው መቅረጫ ቴፕህን ወስደው ባሃል በቁጥጥር ስርም ለጥቂት ጊዜ ውለህ ነበር ነው የተባለው። ትክክል ነው እንዳልኩሽ። ይሄ ሰውዬ ያስወጣኝ ሰውዬ ወስዶ ለደህንነቶች ለማለት ለድርጅቱ የደህንነት ሰራተኞች ነው ያስረከበኝ። እና ይሄ ሰውዬ በቀጥታ የእኛን ህግና ደንብ ጥሶ ተገኝቷል። ከዚህ በኋላ እናንተ የምትወስዱትን እርምጃ መወሰድ አለባቸው አላቸው። ምንድን ነው አሉት እ አንተ አሁን አስረኛል ማለት ነው አልኩት። ምስጥር ስራ ወለኛል አዋለመለከትም ማለት ገባ። እንደገና እነሱ አልቻሉም። ወደ ከፍተኛ የኃላፊዎቻቸው አመለከቱ። እነሱም መቱ ሊፈቱት አልቻሉም ጉዳዩን። ከዛ በኋላ ዋናዋ የኮሚኒኬሽን ኃላፊ ዳይሬክተር የህብረቱ ማለት ነው የአፍሪካ ህብረት ህብረቱ፣ እሺ በምን በምን ሁኔታ ተለቀክ? በመጨረሻ መለስካቸው፣ አቤት። በምን ሁኔታ ተለቀክ? የተለቀኩት እንግዲህ ያው እንትኑን መቅረጫ መሳሪያን ተለከቡኝ ከዛ በኋላ በሙሉ ወስደን እንሰርዘዋለን፣ ከሰረዝነው በኋላ እንሰጥሃለን፣ ነገ ይደርሰሃል መሳሪያ ተባልኩ። በዚሁ ተለቅቄ ወደ ቤት ሄድኩኝ። ወደ ቤት በመሄድህም ልናገኝህ ቻልን። ስብሰባው ተጠናቀቀ ወይስ ይቀጥላል? መለስካቸው ስብሰባው አልተጠናቀቅም፣ እንዳልኩሽ ያው ይህን ጉዳይም ጋር ሳናደርግ ስለ ነው የወጣሁት ነገር እንደሚጠናቀቅ ነው ነው የሰማሁት። በፕሮግራሙ መሰረት መልካም እንግዲህ፣ እንደ ተጠናቀቀም የሚሆነውን ታካፍለናለህ መለስካቸው አመሀ። እናመሰግናለን። ደህና አደር መለስካቸው። ተስፋ አረጋለሁ እንደምገባ ተመለስሽ። እንግዲህ እኛም ተስፋ እናደርጋለን። መለስካቸው ደህና አደር።